የአዲስ አበባ ከተማ መስተዳደር ከነሐሴ 24 2011 ዓ ም ጀምሮ ገቢራዊ አድርጌዋለሁ ያለው የኤሌክትሮኒክስ የታክሲ ስምሪት ወይም ኤታስ አገልግሎት መመሪያ ኮድ አንድ ያላቸው ተሽከርካሪዎች ወይም ታክሲዎች ቀለም ቀብተው ኮድ ሶስት ያላቸው ደግሞ የመኪና ኪራይ የሚል ፈቃድ ወስደው እንዲሰሩ የሚያደርግ ነው ብሏል። አሁን ላይ በኢንተርኔትና በስልክ ጥሪ ተሽከርካሪዎችና የትራንስፖርት አገልግሎት ፈላጊዎችን የሚያገናኙ ድርጅቶችን ጨምሮ ወደፊት የሚቋቋሙት በዚሁ የአሰራር ማዕቀፍ ውስጥ ሲገቡ ታሳቢ የተደረገው ቀልጣፋ፣ ተደራሽ፣ ፍትሐዊና ምቹ አገልግሎት ለመስጠት በማስፈለጉ ነው ተብሏል። ተከልክሎ የነበረው የኮድ አንድ የታክሲ ታርጋ ቁጥርም እግዱ በዚሁ መመሪያ ተነስቷል። ይሁንና በሁለት ቁጥር ሰሌዳና የመኪና ኪራይ የሚል ፈቃድ ሳይኖራቸው ሲሰሩ የነበሩት በዚሁ መመሪያ የሚታገዱ ይሆናል። ይህ ያነጋገርኩትን አገልግሎት ሰጪ ያስደነገጠ ሆኗል። ህጋዊ አይደለንም ተብሎ ከተወሰነ ምንም ግን መጀመሪያ ይህን ሁላ ጊዜ ስንሰራ ይሄ ሁላ ሰው ከሌላ ስራ ላይ ሙቭ አርጎ ብድር ተበድሮ መኪና ገዝቶ ስራ እድል ተፈጠረልኝ ብሎ ከተለያየ ቦታ ይመጣለህ። ያ ሰው ታሳቢ ይደረጋሉ ወይ ነው? እየታወቀ ነው ሲሰጠን የነበረው። ሌላውም ህጋዊ ሆኜ ልስራ ሲል መደገፍ አለበት። ይሄ ሁላችንንም የሚያሳምነን ነገር ስላልሆነ መቀበል ይከብደናል። ገንዘባችንን ስናወጣ፣ ጊዜያችንን ስንፈጅ የት ነበረ? ይህ አካል ከ6500 በላይ ተሽከርካሪዎችን አቅፎ ይህንን አገልግሎት ቀድሞ የጀመረው ራይድ የትራንስፖርት አገልግሎት። ስለዚህ መመሪያ ምን ይላል ያልናቸው ዋና ስራ አስፈጻሚዋ ወይዘሪት ሳምራዊት ፍቅሩ መመሪያው እኛን አይነካም፣ ምክንያቱም የተባለውን መስፈርት በሙሉ ባሟሉ ሰዎች ነው አገልግሎት የምንሰጠው የሚል ምላሽ ሰጥተውናል። እንግዲህ እኛን አይነት አለ። ምክንያቱም እኛ ጋ ያሉት የስሪ አገልግሎት ፍቃድ ያላቸው የትራንስፖርት አገልግሎት ፍቃድ ያላቸው ሊብሪያቸውም የመኪና ስሪ አገልግሎት የሚሉ ናቸው እኛ ጋ የተመዘገቡት። ስለዚህ እነሱም አፍሪካ ያደረገውን መስራት ይችላሉ ማለት ነው። ከዚህ በፊት ኮድ ሶስት የሰሌዳ ቁጥር የፌዴራል ትራንስፖርት ባለስልጣን ሕግ እየተጣሰ ይሰጥ ነበር። የመኪና ኪራይ ፈቃድ ሳይኖራቸውም በዚሁ አገልግሎት ታቅፈው ያሉ አሉ፣ ያሉት የአዲስ አበባ ከተማ ትራንስፖርት ቢሮ ኃላፊ ዶክተር ሰለሞን ኪዳኔ፣ እነዚህ ሰዎች እጣቸው ምን ይሆናል ለሚለው ተከታዩም መልሰዋል። ኮድ ሶስት ይወሰዷል። ኮድ አንድ ይወሰዷል። ከዚህ በፊት ኮድ አንዶች ከዚህ በፊት ስለወሰዱ ቢያንስ የአንድ ዓመት ዋስትና አላቸው መንግስት ሰጥቷቸው። ከአንድ ዓመት በኋላ ግን ወደ ኢታስ ሲስተም ካልገቡ ፕሌታቸው ይቀማሉ። ኮርስ ውስጦች የወሰዱ ኮርሶ ውስጥ የወሰዱበት ነው የሚታዩ ንግድ ፍቃድ ይዘው ከወሰዱ መጥታቸው ሁሌ ንግድ ፍቃዳቸው በየዓመቱ ማደስ ይቻሉ። ንግድ ፍቃድ ሳይወስድ የወሰዱ ግን መጥተው ንግድ ፍቃድ አውጥተው ላይሰንስ ፕሌቱ ማስቀጠል አንድ አይ በንግድ ፍቃድ ምንከፍለው ግብር በጣም ውድ ነው የሚሆነው፣ አንፈልግም ካሉ በ ወደ አናሳ የሆነ ግብር ፍቃድ ግብር መክፈት መክፈል ወደ ኮድ አንድ ነው ነው። ኮድ አንድ ደግሞ ቀለም መምረጥ ይሄን የሆነ ማለት ስለዚህ ምርጫ ነው። ሁሉም ለኔ ይመች ከሆነ ትክክል አይሆንም። ይህ መመሪያ ከመጽደቁ በፊት ከሁሉም ኦፕሬተሮች ጋር ተነጋግረን ተግባብተናል ብለዋል ዶክተር ሰለሞን። ወይዘሪት ሳምራዊት ደግሞ የለም፣ ይህ ትክክል አይደለም የሚል ምላሽ ሰጥተዋል። በከተማዋ 31 ሺህ ኮዳ ያላቸው ላዳ ታክሲዎች በዚህ ኤታስ የተባለ አሰራር እንዲታቀፉ ይፈቅዳል። ሆኖም የተሽከርካሪዎቹ እድሜና ደረጃ ከውድድር ውጪ እንዳያደርጋቸው ባለ ንብረቶችም መንግስት አሮጌ ተሽከርካሪዎችን ከአገልግሎት ለማስወጣት ካለው እቅድ ጋር አገናዝበው እንዲያስተካክሉ ሊያስቡበት ይገባል ሲሉ የትራ ትራንስፖርት ቢሮ ኃላፊው ዶክተር ሰለሞን ኪዳኔ ያብራርተዋል። የመኪና እድሜ በዚህ መመሪያ መወሰን አንችል፣ በከተማው አዋጅም መወሰን አንችል፣ የሚወሰነው በፌዴራል አዋጅ ነው። ፌዴራል አዋጅ ከዚህ እድሜ በላይ የሆነ መኪና መስራት አይችልም ካለ በሁሉም ዘርፍ ላይ ያለ ይቆማል ማለት ነው። በዚህ ብቻ ሳይሆን በሁሉም ያንን ሁሉም ነገር የሚያልቀው ስለዚህ፣ ይህ ምንም የሚከለክለው ነገር አይኖርም ማለት ነው። በአዲስ አበባ ከተማ ከፍተኛ የትራንስፖርት አገልግሎት እጥረት ያለ ሲሆን ንጋት 11 ሰዓት ላይ ከቤታቸው ወጥተው ምሽት ሁለት ሰዓትና ሶስት ሰዓት የሚገቡ ነዋሪዎች እንዳሉ በተለያየ ጊዜ ሀሳባቸውን የሚሰጡ ነዋሪዎች ሲናገሩ ይደመጣል። ከዚህ አልፎም ነዋሪው ለተራዘመ ሰልፍ ግፊና መጨናነቅም ሲጋለጥ በየዕለቱ ማየት የተለመደ ክስተት ሆኗል። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨ ነኝ፣ ከአዲስ አበባ።